ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 30 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና እኔም ሰለሞን ክፍሌ ነን በምሽቱ ዝግጅታችን የራያ ተፈናቃዮች በደሴ ኢትዮጵያዊ አሜሪካዊቱ በዩናይትድ ስቴትስ የተወካዮች ምክር ቤት የፕሬዝደንቱ ንግግር ወቅት እንዲሁም የተፈጥሮ አካባቢ ሳይንስና ሕይወት ሌሎችም በርከት ያሉ ዘገባዎችና ዝግጅቶችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እነ ሜጀር ጀነራል ክንፈ ዳኘው ለተመሠረቱባቸው ክሶች ላቀረቡት መቃወሚያ የአቃቤ ሕግ ምላሽ ባለመድረሱ ተጨማሪ የዝግጅት ቀን ጠየቀ። የተከሳሽ ጠበቆች አግባብነት ያለው ጥያቄ አይደለም ሲሉ ተቃውመዋል። ፍርድ ቤቱ ተጨማሪ መዘጋጃ ጊዜ ፈቅዷል። መለስካቸዋም አዝርዝራለሁ በነ ሜጀር ጀነራል ክንፈ ዳኘው የክስ መዝገብ በተለያዩ የሙስና ወንጀሎች አቃቢ ሕግ ለመሰረተባቸው ክሶች ለሰጡት የክስ መቃወሚያ ዛሬ ሊያቀርበው የነበረው ምላሽ እንዳልደረሰለት አቃቢ ሕግ ለፌዴራሉ ከፍተኛ ፍርድ ቤት ልደታ መደብ አስራ አምስተኛ ወንጀል ችሎት ገልጿል። አቃቢ ሕግ ለፍርድ ቤቱ እንደገለጸው ከሆነ የስራ መደራረብ ስላለና በተለይም እነዚህን የክስ መዝገቦች በኃላፊነት ሲሰሩ የነበረው አቃቢ ሕግ በህመም ምክንያት በስራ ገበታቸው ላይ ስላልተገኙ ለክስ መቃወሚያዎች መልስ ለማሰናዳት አልተቻለም ብለዋል። በሌሎች መዝገቦች ላይም ተመሳሳይ ትዕዛዞች የተሰጡ በመሆናቸው የሥራውን መደራረብ አባብሶታል ሲል አቃቢ ሕግ አስረድተዋል። ስለሆነም ተለዋጭ ቀጠሮ እንዲፈቀድለትና ለክስ መቃወሚያዎቹ ተገቢ መልስ እንዲያዘጋጅ አመልክተዋል። የተከሳሽ ጠበቆች በሙሉ በአቃቢ ሕግ የቀረበውን ጥያቄ በጥብቅ ተቃውመዋል። ጠበቆቹ የሥራ መደራረብ ሊኖር እንደሚችል ቢገምቱም ጥያቄው አግባብነት ያለው ነው ብለው እንደማያምኑ ተናግረዋል። ደንበኞቻቸው የዋስ መብት ተነፍገው በእስር ላይ እንዳሉ በማስታወስ ይህ የአቃቢ ሕግ የተጨማሪ ጊዜ ጥያቄ የተፋጠነ ፍትሕን የሚያደናቅፍ መሆኑን ገልጸዋል። የዘገየ ፍትሕ ደግሞ የተነፈገ ያህል ነውና ፍርድ ቤቱ ይህን የማስተካከል ኃላፊነት የእሱ መሆኑን በመጥቀስ የአቃቢ ሕግ ጥያቄ ታልፎ ባቀረቡት የክስ መቃወሚያ ብይን እንዲሰጥ አመልክተዋል። ይህ ካልሆነ ደግሞ እጅግ አጭር ተለዋጭ ቀጠሮ እንዲሰጥ አቤት ብለዋል። የሁለቱን ወገን ክርክር ያዳመጠው ፍርድ ቤት አቃቢ ህግ ለክስ መቃወሚያዎቹ መልሱን በጽሑፍ አዘጋጅቶ እንዲቀርብ ለየካቲት 11 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባውም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ዋሽንግተን ዲሲ ውስጥ ለሃይማኖት አባቶች ንግግር አድርገዋል። አስተዳደራቸው ለሃይማኖት ነጻነት መከበር የገባውን ቃል አያጥፍም ብለዋል። ፕሬዚደንቱ የሃይማኖት መሪዎች፣ የሕዝብ እንደራሴዎችና የካቢኔ አባሎቻቸው የተገኙበት ዓመታዊው ብሔራዊ የማለዳ ጸሎት ሥነ ሥርዓት ዛሬ ዋይት ሀውስ ቤተ መንግሥት ውስጥ ተከናውኗል As president I will ደ ፕሬዚደንት ምንጊዜም ማኅበረሰቦቻችንን የሚያበረታቱና ሀገራችንን የሚጠብቁ አማንያንን አከብራለሁ፣ እጠብቃለሁ። የሃይማኖት ተከታዮች ለማኅበረሰባችን አስተዋጽኦ ማበርከታቸውን ለማረጋገጥ ምንጊዜም ከጎናቸው ቆማለሁ። አስተዳደሬ የሃይማኖት ነጻነት እንዲከበር ታሪካዊ እርምጃዎችን ወስዷል። ፕሬዚደንት ትራምፕ ጽንስ ማቋረጥን የሚከለክል ሕግ እንዲጸድቅ ጥሪ ባቀረቡ ማግስት ነው የዛሬውን አስተያየት ለሃይማኖት ተከታዮች ያስተላለፉት። ሚስተር ትራምፕ በማክሰኞው የተወካዮች ምክር ቤቱ ጥምር ጉባኤ ንግግራቸው ለሕይወት መሰጠት ያለበትን ክብር በገለጹ ጊዜ ከፍተኛ የድጋፍ ጭብጨባ እንደተቸራቸው ይታወሳል። የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ በዛሬው እለት የፕሬዝደንቶችን የግብር ክፍያ በተመለከተ ርዕስ ላይ የምስክሮችን ቃል ይሰማል። ሂደቱ በዲሞክራቲክ ፓርቲው የሚመራው የደህንነት ኮሚቴ የፕሬዝደንት ዶናልድ ትራምፕን የግብር ክፍያ መረጃ ለመመርመር የሚያስችለው የመጀመሪያው እርምጃ ይሆናል ተብሏል። ባለፈው ወር የተወካዮቹን ምክር ቤት ተቆጣጥረው የበላይነቱን የያዙት ዲሞክራቶች በኮሚቴ ደረጃ የትራምፕን የግብር አከፋፈልና ምናልባት በፖሊሲ ውሳኔዎች ላይ ተጽዕኖ አሳድረው እንደው ለማወቅ በርካታ ምርመራዎችን ጀምረዋል። የግለሰብ ግብር ክፍያ ታሪክ በሚስጥር ደረጃ የሚያዝ ቢሆንም በሀገሪቱ ሕግ መሰረት ግን የተወካዮቹ ምክር ቤት የሥነ ምግባር ኮሚቴ ሊቀመንበር የማንኛውንም ሰው የግብር አከፋፈል ሰነድ ለመመልከት ሙሉ ሥልጣን አለው። ይህ ጉዳይ ሚስተር ትራምፕ ለፕሬዝደንትነት እንደሚወዳደሩ ዘመቻ ከጀመሩ ጊዜ አንስቶ ሲጓተት የቆየ መሆኑ ሲታወቅ አሁን መረጃውን በፈቃዳቸው ባለመስጠታቸው ሊፈነዳ ችሏል። የምርጫ ተቀናቃኛቸው የነበሩት የቀድሞ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ግብር መክፈላቸውን የሚያረጋግጠውን ሰነድ ግን በወቅቱ መስጠታቸው ይታወሳል። የቬኔዙዌላ ወታደሮች ከዩናይትድ ስቴትስና ሌሎችም ሀገሮች የሚላከውን ሰብአዊ እርዳታ ለማገድ ቁልፍ የድንበር መተላለፊያ በር ዘግተዋል። ትናንትም ቬኔዙዌላን ከኮሎምቢያ በሚያገናኘው ድልድይ መሃል ግዙፍ ብርቱካናማ ቀለም ያለው ነዳጅ ጫኝ መርከብና ሁለት ሰማያዊ ኮንቴነሮችን አኑረዋል። የታጠቁ ወታደሮች ደግሞ ድንበሩን ለመሻገር የሚሞክሩትን እንዲመልሱ አካባቢውን ይቃኛሉ። ዩናይትድ ስቴትስ በአስቸኳይ ያስፈልጋሉ የተባሉትን ምግብና መድኃኒት ጨምሮ ለቬኔዙዌላ 20 ሚሊዮን ዶላር ለመርዳት ቃል ገብታለች። ፕሬዚደንቱ ኒኮላስ ማዱሮ ግን ቬኔዙዌላ የለማኞች አገር አይደለችም ለዩናይትድ ስቴትስ ወታደራዊ ወረራም መንገድ አትጠርግም ሲሉ ተከራክረው እርዳታውን ውድቅ አድርገዋል። በነዳጅ ዘይት ሽያጭ የሚታገዘው የቬኔዙዌላ ምጣኔ ሀብት የዓለም ገበያ በመውደቁ በሙስናና በሶሻሊስት ፖሊሲዎች ምክንያት መንኮታኮቱ ይነገራል። በዚህም ሳቢያ ሀገሪቱ ውስጥ የምግብ ነዳጅ ዘይትን የምግብ የነዳጅ ዘይትና ሌሎችም መሠረታዊ አቅርቦቶች ከፍተኛ እጥረት ተፈጥሯል። ግሽበት ከቁጥጥር ውጭ በመሆኑም በሚሊዮኖች የሚቆጠሩ የቬኔዙዌላ ዜጎች ወደ ጎረቤት ኮሎምቢያ ለመኮብለል ተገደዋል። ይህ በእንዲህ እንዳለ በርካታ የአውሮፓ ኅብረት አገሮች ሁዋን ጉዌዶ ተጠባባቂ የቬኔዙዌላ ፕሬዝደንት ናቸው ሲሉ በዚህ ሳምንት ዕውቅና መስጠታቸው ኒኮላስ ማዱሮን ይበልጥ ያገልላቸዋል ተብሎ ይገመታል። እርምጃውን ለመደገፍ አንዳንዶቹ አገሮች ያላቸው ጥርጣሬ ግን ለማዱሮ ጊዜ መግዣ ይሆንና ተቃዋሚዎቻቸውን ይበልጥ ይጨቁኑበታል ሲሉ ታዛቢዎች ይናገራሉ። ሁዋን ጎይዶ ሕገ መንግሥቱ የሚሰጣቸውን መብት መሠረት በማድረግ የቬኔዙዌላ ተጠባባቂ ፕሬዝደንት መሆናቸውን ከአስር ቀናት በፊት እንዳወጁ ከዩናይትድ ስቴትስ ፕሬዚደንትና ከሌሎች ዐሥራ አራት የላቲን አሜሪካ መንግሥታት ቅጽበታዊ ዕውቅና ተሰጥቷቸዋል። እነዚህ መንግሥታት የማዱሮን ሥልጣን አለቅም እርምጃ ወደ አምባገነነት እያመሩ ነው ሲሉ ተቃውመዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንዲያውም በቬኔዙዌላ የወታደራዊ ጣልቃ ገብነቱ አማራጭ ክፍት ነው ሲሉ አስጠንቅቀዋል። በሌላ በኩል ግን የስፔን ሶሻሊስት ጠቅላይ ሚኒስትር ፔድሮ ሳንቼዝ ባሳለፍነው ሰኞ ባወጡት መግለጫ ለሁዋን ጎይዶ የሰጡት ዕውቅና ከፍተኛ ጥንቃቄ የተሞላበት ነው፣ ከማዱሮ ጋር ድርድር ለመክፈት የሚያስችሉ ባለብዙ ወዳጅ ሆነዋል ነው ያሉት። የስፔን ወግ አጥባቂው የተቃዋሚ ፓርቲ ግን ጠቅላይ ሚኒስትር ሳንቼዝ ምክር ቤት ቀርበው ማብራሪያ እንዲሰጡ ጠይቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሁከትና በሽብሩ ቡድን እስላማዊ መንግሥት ላይ ድል መጎናጸፋቸውን በመጪው ሳምንት በይፋ እንደሚያስታውቁ ተናገሩ። ፕሬዚዳንት ትራምፕ አሸባሪ ቡድኑን ለሚዋጋው ዓለም አቀፍ ጥምረት አባላት ትናንት ዋሽንግተን ውስጥ ሲናገሩ ማንም በዚህ ፍጥነት ይህን ማድረግ ይቻላል ብሎ ያመን አልነበረም ብለዋል። አሁን ግን ምናልባት በመጪው ሳምንት አንዱን ቀን መቶ በመቶ በሽብሩ ቡድን ይዞታ ሥር የሚገኙ ግዛቶችን ስንቆጣጠር ድል በድል መሆናችንን በይፋ ማሳወቅ አለብን ሲሉ አስረድተዋል። የዩናይትድ ስቴትስ የመከላከያና የደህንነት ባለሥልጣናት አሁንም ሶሪያ ውስጥ እስከ 1500 የሚደርሱ የእስላማዊ መንግሥት ቡድን ታዋጊዎች ተዋጊዎች በአምሳ ካሬ ኪሎ ሜትር ቦታ ላይ መሽገዋል ብለው ያምናሉ። የሰሞኑን ከባድ ውጊያ በመጥቀስ ባለሥልጣናቱ የሰጡት ይህ ወታደራዊ ግምገማ ከፍተኛ ጥንቃቄ የተሞላበት እንደሆነ ተገልጿል። በመጨረሻም ከስድስት ዓመታት በፊት ከአሜሪካዊው ጋዜጠኛ ከጂም ፎሊ ጋር በጽንፈኛው እስላማዊ ቡድን የታገተው እንግሊዛዊ ፎቶግራፍ አንሽና ጋዜጠኛ ጆን ካንትሊ በሕይወት መኖሩ ይታመናል ሲሉ የብሪታንያ የደህንነት ሚኒስትር ቤን ዋላስ አስታወቁ። ጆን ካንትሊ ሰሜን ሶሪያ ውስጥ ከተያዘ በኋላ በርካታ የሽብር ቡድኑን ፕሮፓጋንዳዎች በቪዲዮ አማካኝነት ሲያስተላልፍ ቢቆይም ከአውሮፓውያኑ ዓመት 2016 ወዲህ ግን በሕይወት አልታየም። ከሶሪያው ግጭት መቀስቀስ ቀደም ሲል ከካንትሊ ጋር ሊቢያ ውስጥ አብሮ የሠራው ጋዜጠኛ ጂም ፎሊ። በጽንፈኛው እስላማዊ ቡድን አንገቱ ተቀልቶ የተገደለው የመጀመሪያው ምዕራባዊ ጋዜጠኛ ነው። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠቃለላሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ፣ በ25 ሜትር ባንድ በ12040 ኪሎ ኸርትዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 30 2011 ዓ ም ምሽት ፕሮግራም ነው። በተለይም እኔ ስደተኛ ሆኜ እዚ ሀገር መጥቼ ይህን አይነት ስራ ማቋቋምና ሌሎችን በተሳካ ሁኔታ መርዳት መቻላችን ግርምታ ውስጥ አስገብቷቸው ለዚህ ኦነር፣ ለዚህ ክብር እንድንሳተፍ ጋበዙኝ። ቤተልሔም አበራ ግሮንበርግ ይባላሉ። ከትላንት በስቲያ ማክሰኞ የዩናይትድ ስቴትስን ፕሬዚደንታዊ ዓመታዊ ንግግር ስቴት ኦፍ ዘ ዩኒየን በምክር ቤቱ ተጋብዘው የመከታተል እድል ካገኙ አንዷ ናቸው። በሁለተኛው አጋማሽ ክፍለ ጊዜ ባህልና ማህበረሰብ ጠብቋቸው አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በደሴ ከተማ የሚገኙ ዕድሮች ከራያ አካባቢ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ ውስጥ ለሰፈሩ ተፈናቃዮች የምግብና የመማሪያ ቁሳቁስ ድጋፍ አድርገዋል። ተፈናቃዮቹ መንግስት ዘላቂ መፍትሄ እንዲያገኝላቸው ጠይቀዋል። መስፍን አድራጌ ተጨማሪ ይዟል። የደሴ ከተማ እድሮች ህብረትን በማስተባበር ወደ ሰሜን ወሎ ዞን ቆቦ ከተማ ያቀኑት አቶ ጋሻው ጉግሳ ከማንነት ጥያቄ ጋር በተያያዘ ከትግራይ ራያ አካባቢ ተፈናቅለው ቆቦ ከተማ ለሚገኙ ከሁለት መቶ በላይ ሰዎች የምግብ ድጋፍ አድርገዋል። ወደ 300 ብርድ ልብስና ሶስት መቶ አንሶላ፣ እሩዝ አስር ኩንታል፣ በርበሬ 2 ኩንታል፣ መኮረኒም አስር ኩንታል፣ ዘይት አስራ አምስት ጀሪካ ለባለፈው ተሰጥቶ ነበር። አሁን ደግሞ ይህንን አራያ በመከተል የደሴ ከተማ እድሮች በጋር ብሎ ሆኖ በመተባበር አምሳ ኩንታል ጤፍ አራት ኩንታል ክክ እና አራት ኩንታል በርበሬ ሰጥተዋል። አፍ በፈታንበት የአማርኛ ቋንቋ ልንማር ይገባል ብለው ከትግራይ ክልል አቅራቢያቸው ወደሚገኘው የአማራ ክልል ወረዳ በየቀኑ እስከ ሰባት ኪሎ ሜትር በመጓዝ ትምህርታቸውን ለሚከታተሉ ከአንድ ሺ አምስት መቶ በላይ ህጻናትም የመማሪያ ቁሳቁስ ረድተዋል። ለእነሱ ደግሞ ሶስትላክፖርት ና ሰላሳ ጠረጴዛና ወንበር ወይም ዴስክ ይዞ በመምጣት ነው እየተሰጠ ያለው ከማንነት ጥያቄ ጋር ተያይዞ በተፈጠረው ግጭት ከትግራይ ክልል ወደ ሰሜን ወሎ ቆቦ ካምፕ የመጡት ከአምስት መቶ በላይ ተፈናቃዮች ነበሩ። ተፈናቅለው ከመጡት ከግማሽ በላዩ ወደ አረብ አገራትና ወደ ሌሎች አካባቢዎች በመሰደዳቸው በአሁኑ ሰዓት በካምፕ ውስጥ የቀሩት 213 መሆናቸውን የተፈናቃዮቹ አስተባባሪ አቶ አክሊሉ ትኩ ይገልጸዋል። ተፈናቃዮቹ ሀብት ንብረታቸውን በትነው ከቀያቸው ከተሰደዱ ስድስት ወራት እንዳለፋቸው ነው የተነገረው። የዕለት ጉርሳቸውን የወቅት ልብሳቸውን የሚያገኙት የተለያዩ የሕብረተሰብ ክፍሎች በሚያደርጉላቸው ድጋፍ መሆኑም ተገልጿል። ጎንደር ዳባት ከስልሳ ሺህ ብር ያላነሰ ብርና አልባሳት ይዘው መጥተዋል። የጎንደር ህብረት እንዲሁም ለስልሳ ሺህ ብር ይዘው መጥተዋል። እዚሁ የራያ ቆቦ ህዝብን ደግሞ እስከ ባለፈው መስከረም መጨረሻ ድረስ ጤነኛውና ህዝቡ እያስተባበረ ቀለብ ይችላል ነበር። ከወልዲያም የተወሰነ አንድ ሀያ ሺህ ብር ያህል እንዲህ እንዲህ እያደረጉ ያው ህዝቡ ነው እየረዳን ያለ ነው። ችግሩ ከሚነገረውም ከሚታሰበውም በላይ ነው የሚሉት ደግሞ የራያ ወደ አማራነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ ምስጋን ደስዬ ናቸው። ህጻናት ተማሪዎች አፍ በፈቱበት ቋንቋ ለመማር በየቀኑ ከሰባት ኪሎ ሜትር በላይ በመጓዝ ወደ አማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ይመጣሉ። በድካም የዛለ ሰውነትና አእምሮ ይዘው ትምህርታቸውን በንቃት ለመከታተል ይቸገራሉ። ይህ ደግሞ ተወዳዳሪነታቸውን በማኮሰስ በሀገራቸው እድገት ላይ የሚኖራቸውን ሚና ያዳክመዋል ይላሉ። እንደሳቸው አባባል መንግስት ለጉዳዩ የሰጠው ትኩረት አናሳ ነው። የክልሉ መንግስት ትኩረት አልሰጣቸውም። ልጆቹን አንደኛ አሁን እንደዚህ አይነት በጎ አድራጊ ሰዎች ናቸው ደብተር የሚገዙላቸው። በአገዳዳስ ተሰርቶ እዛ ውስጥ እንጨት ላይ ቁጭ ብለው ነው የሚማሩት። ወንበር የላቸውም። የትምህርት ቁሳቁስ ብቻ አይደለም፣ አንድ ቤት ውስጥ የሚያድሩት ልጆች በአንድ ይጠባብ ክፍል ውስጥ እስረኛ ነው የሚመስሉ። እነዚህ ልጆች ቢታመሙ መታከሚያ ገንዘብ የላቸውም። የነጻ የሚያክማቸው ተቋም የለም። በቂ ሽንት ቤት የለም። ሜዳው ላይ ነው ጥጉ ጥጉ ላይ ነው የሚኖሩት። ይህንን ሊረዳ የሚችል አካል እርዳታ ቢያደርጉላቸው እንጠይቃለን። ከዋጃ ዜሮ አንድ ቀበ ለምሳሌ ተፈናቅለው የመጡት ግለሰብ ደግሞ በደረሰባቸው ድብደባ የአካል ጉዳት እንደደረሰባቸው ይናገራሉ። ቤተሰቦቻቸውንም ጥለው እንደመጡ በማከል ሸቀጥ ምናምን ነበር እዛ ገበያ ዳር ላሜራ ምናምን ሰራ ነበረው። ከዛ ሸሽቼ ነው የመጣሁትኝ ምክንያቱም አሁንም ድረስ እዚህ ሚዲያ ላይ ሰዎች መቶ ሲጠይቁኝ ሲቀርጹኝ ይህን ነገር መልእክት እያስተላለፈ ነው ብለው በየቦታው እያሳደዱኝ ስለሆነ ሸሽቼ አሁን ቆቦ ነው ያለሁትን የረራ ራሴ አሁን ህይወቴ በቃ አስጊ ላይ ነው አሁን ራሱ ያለው ለዛ ነው ሆነ እዚህ እንጂ ከዛ ቤት የሆኝ ስራ የሰራው እዛ ባደግም ነበር የሚሻለኝ። የቆቦ ከተማ ከንቲባ ተወካይና የዜሮ አራት ቀበሌ አስተዳዳሪ አቶ ስዩም ከበደ በቀበሌ አስተዳደሩ አቅም የተፈናቃዮችን ደህንነት የመጠበቅ ሲጠበቅ የመጠጥ ውሃ አቅርቦትና ሌሎች ጊዜያዊ ድጋፎች ቢደረጉም ከጉዳዩ አሳሳቢነት አንጻር የሚሰጠው እርዳታ በቂ አለመሆኑን ያምናሉ። የሚኖሩት ያው ከእኛ ከቀበሌው ክልል ውስጥ ነው። ያው መጠለያ ችግር አለ እዛ። የመጠለያውን ግን ያው ከተማስተዳደሩ በትብብር እዛ ሼር ነገር አለ እዛ ነው የሚኖሩት። ያው የመጠለያ ሁኔታ ብዙም የተሻሻለ አይደለም። ያው ከእጅ ወደ አፍ ሆኖ ግማሻቸውም ቤቱ በመጥበቡ ውጭ ላይም አሉ፣ ቤት ውስጥም ያሉ አሉ። የቀበሌው አስተዳዳሪ ከተለያዩ አካባቢዎች በሚመጣ ድጎማና ድጋፍም ችግሩን መፍታት እንደማይቻል ነው የሚናገሩት። ማህበረሰቡ ያው በእርግጥ የእኛ ናቸው በሚል የተቆርቋሪነት ስሜትና ችግራቸውን በማየት ነው። በድርም ሆነ በተለያየ አጋዥ አካላት ንቅናቄ በመፍጠር ነው ለነሱ የብርድ ልብስም ሆነ ሌላ የቀለብ እንትን በመቻል እየተረዱ ያሉት። በዚህ ግን ዘለቄታዊ መፍትሄ ይሆናል ብዬ አላስብም። ዘለቄታ መፍትሄው ከማን ይምጣ? ከመንግስት። የአማራ ክልል አደጋ መከላከልና ምግብ ዋስትና የኮሚኒኬሽን ዳይሬክተር አቶ እያሱ መስፍን በዚሁ ጉዳይ አስተያየታቸውን እንዲሰጡን ጠይቀናቸው ነበር። ዳይሬክተሩ እንደሚሉት ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል ከታኅሳስ 11 ጀምሮ ባደረገው የመስክ ቅኝት ከትግራይ ተፈናቅለው የመጡት ወገኖች በድጋፍ አሰጣጡ ዙሪያ ቅሬታ እንዳላቸው አረጋግጠዋል። ይህንንም መሰረት በማድረግ ቅሬታቸውን የሚፈታ እርምጃ በመወሰዱ አሁን የተሻለ ድጋፍ እየተሰጠ ነው ባይ ናቸው። በራያ ኦቦ ውስጥ ሁለት ሺ ሶስት መቶ ሀያ ስምንት ተፈናቃይ እንዳለ ነው የማውቀው። ለእነዚህ በየወሩ ሶስት መቶ አስራ ዘጠኝ ኩንታል ስንዴ ስልሳ አምስት ኩንታል አልሚ ምግብ እና አስር ኩንታል ዘይት በየወሩ ከፌዴራል መንግስት ይላካል በአንጻሩ የሚሰጠው ድጋፍ አነስተኛና የተቆራረጠ መሆኑን የተፈናቃዮቹ ተወካይ ይናገራሉ ለአንድ ሰው አስራ አምስት ኪሎ በሚል እሳቤ ለሁለ ወር ለሁለወር ብለው ሁለት ጊዜ ያለ ረብተውናል ያው እንግዲህ አስራ አምስት ኪሎ ለአንድ ሰው እንዴት እንደሚያነው ለአንተ ምንም ልነግርህ አልችልም የኮሚኒኬሽን ዳይሬክተሩ በበኩላቸው የእርዳታ አሰጣጡ አለም አቀፍ መስፈርትን የተከተለ እንደሆነ ያስረዳሉ ለአንድ ሰው በዓለም አቀፍ ስታንዳርድ አማካኝነት አስራ አምስት ኪሎ ስንዴ ነው የሚሰጠው። ለምሳሌ አምስት ቤተሰብ ቢኖረው አስራ አምስት በአምስት አባሰ ነው ለሰዎቹ የሚሰጣቸው። ይሁንና ተፈናቃዮቹ ያነሱትን ቅሬታ በግብዓትነት በመውሰድ የመመርመርና የእርምጃ ስራዎች እንደሚሰሩ ቃል ገብተዋል። ቅሬታው ምን ያህል ትክክለኛ ነው የሚለውን ነገር እኛም ታርዘር ይህን ጥቆማ ይዘን የምንሰራ ነው የሚሆነው። የጤናም በተመለከተ ችግሮች እንዳሉ ግብረ ኃይሉም ገምግሟል። ችግሮችን ለማስተካከልና ወጥ የሆነ አሰራር ለመስራት የጤና ቢሮ ለሁሉም የጤና ተቋማት ተፈናቃይን በተመለከተ ምን ድጋፍ መስጠት እንዳለበት የተሟላ ደብዳቤ ልኮ በየዞኑ መድረሱን አረጋግጠናል። ወጥ የሆነ አሰራር ሲሉ ምን ማለት ነው? ወጥ የሆነ አሰራር ማለት በየሆስፒታሉ ተፈናቃዩን እየተቀበለ ማስተናገድ ግዴታው ነው። በየት የለኝም ምንም። በተለያዩ ምክንያቶች ከጎጆዎች ወደ ባሰ ወደ ከፋ ችግር እንዳይሄዱ ችግሩን ለጤና ቢሮ እያሳወቀ፣ ችግሩን ግን እየተቀበለ አድሚት እንዲያደርግ አቅጣጫ ተቀምጦ እየተሰራ ነው ነው ከተማሪዎች ጋር በተመለከተ የቀረቡ የሚቀርቡ ችግሮችን ጠቅለል ባለ አግባብ ለትምህርት ቢሮ ቀርቦለት ትምህርት ቢሮ በጥናት ላይ የተመሰረተ ችግር ፈልሽ አሰራር እንዲከተል አቅጣጫ ተቀምጦለታል። አሁን ዝግ ነው። ከሰሚስተር በኋላ ይቀጥላሉ ብለን እናስባለን። የተቀመጠላቸው አቅጣጫ እንግዲህ ከሁለት ሳምንት በፊት ነው። በተለያዩ አጎራባች ክልሎችና በክልል ውስጥ በተፈጠሩ ግጭቶች ከስልሳ ሺህ በላይ ተፈናቃዮች በክልል ውስጥ እንደሚኖሩ ይገመታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን በሪፖርቱ ላይ በተለይ ተማሪዎች አማርኛ ለመማር ረጅም ሰዓታት እንደሚጓዙ የተገለጸውን በተመለከተ ማብራሪያ እንዲሰጡን ለህወሓት ጽሕፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ስልክ ደውለን ነበረ። ነገር ግን መንገድ ላይ እንደሆኑ ገልጸውልን ነበረ በዚያውም አይጓዙምም ይጓዛሉ ለማለት እንደማይችሉ ምክንያቱም ጥቂት ቁጥርም ቢሆን ቋንቋ ለመማር እንሄዳለን ያሉ ስለመኖራቸው መስማታቸውን ከገለጹ በኋላ የተጣራ መረጃ ለመስጠት ግን መልሰን እንድንደውል ነግረው ነበረ። መልሰን ስንደውል ስልካቸው እንደማይነሳ ስለማይነሳ ልናገኛቸው አልቻልንም። በድጋሚ መሞከራችን እንቀጥላለን። በሌላ በኩል ግን ከራያ የማንነት ጥያቄ ጋር በተያያዘ በትናንትናው ምሽት የጠየቅናቸው የህወሀት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ በራያ የማንነት ጥያቄ የለም ነው የሚሉት ሲባል ተጠይቀው ተከታዩን ምላሽ ሰጥተው ነበር። በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አሰራርና የልማት ጥያቄ አለ። በራያ የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጽዮን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያቅም። በማንነቱ የሚያውቅ ኩሩ ህዝብ፣ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያቅም። በህጋዊ መንገድ ቀርቦም አያቅም። በታላልቅ መድረኮችም እንደዚህ ቀርቦ አያቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው እንደዚህ ነው እንደዚህ ነው እንደዚያ ያሉ የሚጠይቁ አሉ። ወደኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም። ወደ ቀጣይ ዘገባ እናልፋለን። ኤርትራና ኢትዮጵያን የሚያገናኘው የኦማሐጀር ሁመራ መንገድ ተከፍቷል። በሁለቱ ሀገሮች መካከል ለአጭር ጊዜ ተቋርጦ የነበረው የንግድ ግንኙነት ከሦስት ሳምንት በፊት ዳግም መከፈት አካባቢውን ሞቅ እንዲል አድርጎታል ይልናል የአስመራው ዘጋቢያችን ብርሃነ በርሄ በተከታዩ ሪፖርት የኦምሐጀር ሁመራ የኤፍስ መንገድ መከፈት በሁለቱ አገራት መካከል የተጀመረውን የህዝብ ለህዝብና የንግድ ግንኙነትና ዝምድናን የሚያጠናክር እንደሆነ ቪኦኤ ያነጋገራቸው ነጋዴዎችና የጭነት መኪና አሽከርካሪዎች ተናግረዋል። ከወለጋ ጉተን በቆሎ ጭኖ እንደመጣ የተናገረው ወጣት መኪና አሽከርካሪ ሙላቱ በላይ ነጋዴዎቹና ሸማቾቹ ያለምን ችግር በፍቅር እየተገበያዩ እንደሆነ ተናግረዋል። እኔ በበኩሌ በጣም ቆንጆ ነገር ነው ብዬ ነው የማስበው። ምክንያቱም አንደኛ ተነፋፍቆ የኖረም ህብረተሰብ ነው፣ ፍቅር ለፍቅርም ስለተገናኘም በገበያውም ደስ ብሎትና ምንም እንከን ሳይኖር ሳይከፋፋ ነው እየተገበያየ ያለውና ጥሩ ግንኙነት ነው ብዬ ነው የማስበው። ከባህር ዳር ከተማ የተለያዩ የእህል ምርቶችን ጭኖ እንደመጣ የተናገረው ሌላ ነጋዴ በበኩሉ የሁመራ ኦም ሀጀር መስመር መከፈት ለሕዝቡና ለነጋዴ ትልቅ ጠቀሜታ ስላለው ግንኙነቱ በይበልጥ ተጠናክሮ መቀጠል አለበት ሲል ተናግሯል። ኡመራ ላይ በተሰኔ መከፈቱ ከምንም በላይ ለሕዝቡም ሆነ ለነጋዴዎች በጣም አመች የሆነ መንገድ ነው ያለው። መንገዱ በጣም የተመቸና ለመኪኖች በተለይ ለአሁን ለዘመናዊ መኪኖች ምቹ ነው። አየሩ የገቢያው ጉዳይ ከፍ ዝቅ ሊል ይችላል። ያ የሚሆነው የዚ ላይ የተጠቃሚ ጉዳይ ሊሆን ስለሚችል ያ ያለ ነው በንግድ አለም ላይ እና ይህ ነው ያለው። እንደ እኔ በጣም ደስ ይላል። ተመችቶናል። ጥሩ ነው። ሁለት ሀገሮች ተነፋፍቀን የምንኖር የነበርን ህዝቦች በአንድ ላይ በዚሁ እንዲቀጥልና ያው ግንኙነታችን እንዳያቋርጥ የሚል ሀሳብ አለኝ። ከአዲስ አበባ ሞጆ ነጭ ጤፍ ጭኖ የመጣው ነጋዴ ሚካኤል ተስፋይ በበኩሉ ረዥም መንገድ አቋርጦ ቢመጡም መጠነኛ ትርፍ እንደሚያገኙ ተናግሯል። እቲ መንገዲ ብጣዕሚ ርሑቕ እዩ ግን ራይካ ይኽእለልካ ትሕር ኮይኑ ምንም ማለት አይኮነን መንገዱ በጣም ሩቅ ነው። በሆመራ ኦም ሓጀር ተሰነይ አድርገን ነው ወደ ኤርትራ ይገባ ነው። አምስት ቀን ፈሽቶብናል። በዚህ ረዥም ርቀት ተጉዘንና በፊት በዛላንበሳ ተጉዘን የምናደርገው የንግድ ዋጋ ተመሳሳይ ነው። መንገዱ ቢርቅም የመኪና ወጪያችን እንችለን ችለን ትንሽ ትርፍ ካገኘን በቂ ነው። የባህር ዳሩ ነጋዴ በድንበር ኬላ ላይ ስላለው አሰራር አስመልክቶ ሲናገር ህጋዊ የንግድ ሰነዶችና ፈቃዶችን እንደሚጠየቁ ተናግረዋል። ንግድ ፍቃድ ያስፈልጋል። በጫንበት ቦታ ላይ ሪያሊቲ ያለ እሱ የተከፈለበት እሱን አየ ይዘን እሱን አሳይተን ነው እስካሁን እያለፍን ያለ ነው። ማንም ሰው ህጋዊ ሆኖ ቢንቀሳቀስ ለሀገርም ሆነ ለወገን ይጠቅማል እንጂ አይጎዳም እና በዚህ መሰረት ነው እያለፍን ያለ ነው። እስካሁን በዚህ ነው እየሰራን ያለ ነው። ቀጣይ ህጋዊ ይሁን የሚባለው ከምንም በላይ ደስ ይላል፣ ለነጋዴም ሆነ ለሁሉም አካል ማለት ነው። በቆሎ፣ ሽምብራ ዳጉሳና ፊኖ ጭኖ እንደመጣ የተናገረው ይህ የባህር ዳር ነጋዴ የገዙበትና የሚሸጡበት ዋጋ ሲወዳደር ብዙም አስደሳች እንዳልሆነ ተናግረዋል። ቆሎ ርካሽ ነው። የሚገርም ነገር እዛ ላይ ፈጅቶ የሚመጣውና እዚ ላይ የሚሸጣ ያዋጣም። በኢትዮጵያ ብር እዚ ላይ የሚገዛው እስከ ትራንስፖርት ስምንት ብር ፈጅቶ ነው የሚገባው። ስምንት መቶ ብር ኩንጣል ማለት ነው። እዚህ አሁን የሚገርም ነገር፣ ዛሬ አሁን አራት ሰላሳ እየተባለ ነው ያ ማለት ምንድን ነው ስምንት ሰላሳ። ስራው ይህን ያህል የሚያስደስት ስራ አይደለም። የው ገበያ ከፍ ዝቅ ይላል። አተር 2020 2030 በኢትዮጵያ ይፈጃል። በዚህ ላይ 11 ተኩል 11 ከ60 እየሸጥን ነው ያለነው። ዛሬው በዛሬው እለት በናቅፋ ዳጉሳ 8 ከ50 እስከ 8 ብር ድረስ ይሸጣል። ዶቄትን የምንገዛው 1000 ብር 9 ከ50 ድረስ እንገዛዋለን። አሁን ሰሞኑን ያለ ገበያ በናቅፋ 5 ከ50 ለ50 ኪሎ 5 ከ50 እንሸጣለን። የኢትዮጵያ ብር በገበያው ስለማይሰራ በድንበር ላይ ብርን ወደ ናቅፋ እየቀያየሩ ያለምንም ችግር እየሰሩ እንደሆነ የተናገረው ወጣት ነጋዴ ሳሙኤል ሲሆን የመኪና አሽከርካሪ ወጣት ሙላቱ በበኩሉ ከመንገዱ ርቀት አኳያ የመሸጫው ዋጋ ሲወዳደር የናቅፋ ምንዛሬ ከፍ ያለ በመሆኑ ለነጋዴዎችም ሆነ ለሸማቾቹ አዋጭ እንደሆነ ተናግረዋል። በመጨረሻ ነጋዴዎችና የመኪና አሽከርካሪዎቹ በኬላ ላይ ያለው የፍተሻ አሰራር ጊዜ የሚወስድ በመሆኑ በቀጣይ አሰራሩ እንዲሻሻል የሚመለከተው የመንግስት አካል ትኩረት እንዲያደርግበት አስተያየታቸውን ሰጥተዋል። ከአስመራ ከተማ በስተደቡብ ወደ ደቀ መሐሬ በሚወስደው መንገድ ላይ በሚገኘው መርሃኖ ተብሎ የሚጠራው ጊዜያዊ የመገበያያ ቦታ በየቀኑ የተለያዩ የምግብና የመጠጥ የህንፃና የንጽህና እቃዎች በሆመራ ኦም ሀጀር መስመር እየገቡ ነው። ይህ ዘገባ እስከ ተጠናቀረበት ጊዜ ጤፍ ለኩንታል ከ1200 እስከ 1400 ናቅፋ፣ ሲሚንቶ ለኩንታል 185 ናቅፋ፣ አምስት ሊትር ዘይት ከ155 እስከ 160 ናቅፋ፣ በርበሬ ለኪሎ ከ40 እስከ 45 ናቅፋ ተሽጧል። በቀጣይ እንደ ገዢው ፍላጎትና የሚገባው ዕቃ ብዛት መጨመርና መቀነስ በዕቃዎች ዋጋ ላይ ከፍና ዝቅ የማለት ሁኔታ ሊኖር እንደሚችል ነጋዴዎች ተናግረዋል። ኤርትራና ኢትዮጵያን የሚያገናኘው የሑመራ ኦም ሓጀር የየብስ መስመር የሁለቱ አገራት መሪዎች በተገኙበት ታሕሳስ 292011 በይፋ መከፈቱ ይታወሳል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ ብርሃነ፣ ለዘገባውም። እውቀት በየጊዜው ካልታደሰ ለመሐይምነት ማገርሸት ወይም መልሶ ማንሰራራት ሊዳርግ ይችላል። ደራሲና በተለያዩ መድረኮች አነቃቂ ንግግሮችን በማድረግ የሚታወቁት ዶክተር አለማየሁ ዋሴ ናቸው ይህን ያሉት ዶክተር አለማየሁ ይህን የተናገሩት ጊዮን ቀለም የተሰኘ የሐሳብን ውድ ዋጋ አጉልቶ ያሳያል ተብሎ በተዘጋጀ የሐሳብ ምሽት ላይ ነው። የሐሳብ ምሽቱ አዘጋጆች እንደሚሉት መድረኩ የተዘጋጀው አሁን አሁን በሀገር አቀፍ ደረጃ እየታየ ያለው በዕውቀት ላይ ያልተመሠረቱ እንቅስቃሴዎች ምንጫቸው አንድም ለራሳቸው የተሳሳተ ግምት የሰጡ ወጣቶች መኖር፣ ሌላው ደግሞ ጥሩ ሐሳብ ያላቸው ሰዎች ዝምታ ነው። ምሁራንና ታዋቂ ሰዎችን ባሳተፈው በዚህ የሐሳብ ምሽት ላይ ከአራት መቶ በላይ ወጣቶች በመገኘት በግብረገብና ተያያዥ ጉዳዮች ዙሪያ አነቃቂ ንግግሮችን ከምሁራን አድምጠዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ዳር ከተማ ወጣቶችና ምሁራን እንዲሁም ታዋቂ ሰዎች በተገኙበት ከሰሞኑ በባህር ዳር ከተማ ተካሂዶ ነበር ጊዮን ቀለም የተሰኘ የሀሳብን ውድ ዋጋ አጉልቶ የሚያሳይ የሀሳብ ምሽት በርካታ የባህር ዳር ከተማ ወጣቶች እና ምሁራን እንዲሁም ታዋቂ ሰዎች በተገኙበት ከሰሞኑ በባህር ዳር ከተማ ተካሄዶ ነበር። አዘጋጆቹ እንደሚሉት መድረኩ የተዘጋጀው አሁን አሁን በሀገር አቀፍ ደረጃ እየታየ ያለው በእውቀት ላይ ያልተመሰረቱ እንቅስቃሴዎች የእውቀት ማነስ ብቻ ሳይሆን ጥሩ ሀሳብ ያላቸው ሰዎች ዝምታ ጭምር በመሆኑ ጥሩ ሀሳብ ያላቸውን ሰዎች ግብረ ገብን እንዲያስተምሩ ማመቻቸት ነው ብለዋል። በዕለቱ አነቃቂ ንግግሮችን በመናገር በአካባቢው ተጽዕኖ ፈጣሪ የሆኑ ምሁራን የተገኙ ሲሆን ከእነዚህ ውስጥ አንዱ ደራሲና የብዛ ህይወት ተመራማሪው ዶክተር አለማየሁ ዋሴ ተገኝተው ነበረ። እውቀት ባለበት አይቆምም። ልብ በሉ አስራ ሁለተኛ ክፍል ጨርሶ በቃ አስራ ሁለተኛ ክፍል ካርዱን ይዞ የተቀመጠ ሰው ከሶስት ከአራት አመት በኋላ ብታገኙት ካልጨመረ እውቀት አስራ ሁለተኛ ክፍል በሙሉ ያጣል። ወይም የመጀመሪያ ዲግሪ ያለው ሰው በማንበብ በመወያየት እውቀት ካልጨመረ ከተወሰነ አመት በኋላ የመጀመሪያ ዲግሪ ባዶ ነው የሚሆነው። እንግዲህ ይህንን በሃይማኖት መጻሕፍትም እናገኘዋለን ላለው ይጨመርለታል የሌለው ግን ያ ያለው እንኳ ይወሰድበታል በሀገራችን አንድ የተለመደ አባባል አለ በተለይ ገጠር አካባቢ ግርሻ የሚባል ግርሻ ማለት አንድ ሰው ያመውና ታሞ ታሞ ሊድን ሲል መጨረሻ ላይ በሽታው እንደገና ከያዘው አገረሸበት ይባላል ይሄ እንግዲህ በህክምናው ምንድን ነው ሰውየው ሲታመም የመከላከል አቅሙ ውስጡ ብዙ ሲታገል ቆይቷል ከበሽታው ጋር። መጨረሻ ላይ ግን በሽታው አሸንፎ እንደገና ከመጣ የመከላከል አቅሙ ተጎድቶ ስለቆየ ልብ በሉ፣ በሽታው በጣም ይጠነክራል እና ያገረሸበት ሰው ብዙ ጊዜ አይድንም። መሀይምነትም ያገረሻል። ልክ እንደው እንደ በሽታ ማለት ነው እና በጣም በሀገራችን ውስጥ ያለው ትልቁ ችግር አንዱና ዋነኛው ምንድን ነው ብትሉ፣ በማይምነት ግርሻ ውስጥ ነው ያለ ነው። ብዙዎቻችን ብዙ ምሁር ቁጥሩ አለን፣ ግን የተማረ ሆኖ መፍትሄ ሲያመጣ አታገኙትም። ለምን? አገርሽቶበታል። አሁን ዩኒቨርሲቲ ውስጥ እያያችሁ ነው። ቆመጥና ድንጋይ ይዘው ነው ልጆቹ የሚወጡ እኛ የምናስበው ለአገሪቱ ተመራምሮ መፍትሄ ያመጣሉ ስንል የራሳቸውን መፍትሄ ማምጣት አቅቷቸው በጭንቅላት ይፈታሉ የተባሉት በቆመጥ ሲፈቱ ታያቻላችሁ። ይሄ መሐይምነት ስለሚያገረሽ ነው። እና አሁን ብዙዎቻችን በዚህ ግርሻ ውስጥ እንሰቃያለን። እንዲሁ ለስሙ ዲፕሎማችን እናሳያለን፣ ዲግሪያችን እናሳያለን፣ ዶክትሬታችን እናሳያለን። ውስጡ ቢፈተሽ ግን ብዙዎቻችን መሐይምነት አገርሽቶብናል። መሐይምነት ሲያገረሽብህ እብሪተኛ ትሆናለህ። እብሪተኛ ስትሆን ደግሞ የበለጠ ማሀይምነት ያገረሽብሃል። እና ብዙዎቻችን በዲግሪያችን ጀርባ በድንቁርና ነው የምንኖረው። ሰውም እንዳይመክረን ዲግሪ ያላቸው ይባላል። አሁን ራሱ ጎረቤት ራሱ እንኳን እንደው ችግር አለ እንዳይል ዶክተር ከሌ እንዴት አድርጎ ይመክራል? ራሱ አቂ በድርም ስትሄዱ ዶክተር ይናገር ነው የሚባለው። ግን ሰውዬው ኦልሬዲ ማሀይምነት ውስጥ ነው ያለ ብዙዎቻችን በገንዘባችን ጀርባ በመሃይምነት ነው የምንኖረው። በቃ ሀብታም ስለሆን ባለጸጋ ስለሆን ያወቅን ይመስለናል። ግን ሞለች ያን መሃይሞች ነው እና ምንድን ነው እየሆነ ያለውን ያያችሁት እንደሆነ መደማመጥ የሌለው መነጋገር የሌለበት የማንተማመነው ለችግር መፍትሄ የማናገኘው የምሁር ቁጥር እንጂ የአዋቂ ቁጥር ስለሌለ ነው። ከተሜ ስለሆን በአጋጣሚ ንጹህ ልብስ ስለለበስን ጥሩ ጫማ ስላደረግን የምናውቅ የሚመስለን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን መሃይምነት ነው ያለው፣ ድንቁርና። ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም፣ እብሪት ነው። መኪና የሚነዳው ለእግረኛ ቅድሜ አይሰጥም፣ እግረኛው ለሌላው እግር ለሌለው ትኩረት አይሰጥም። በአብዛኛው መከባበር በሌለበት መደማመጥ በሌለበት ሌላው ቀርቶ ይችን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን እና ለማወቅ መጣር መቻል አለብን። አለበለዛ በድንቁርና ነው የምንኖረው። እንደው እኔ አንድ ሁልጊዜ የምለው ነገር አለኝ ባለጸጋም በባለጸግነቱ ልክ መሆኑ፣ የተማረም በተማረው ትምህርት ልክ መሆኑ፣ ከተሜም በከተማነቱ ልክ መሆኑን እንደ መኪና ቦሎ በየአመቱ ቼክ ብንደረግ ብዙዎቻችን እንወድቃለን። እውቀት ማንጨምር ከሆነ እውቀት ያለን እየጠፋ ይሄዳል። በዕለቱ ወደ አራት መቶ የሚጠጉ ወጣቶች አነቃቂ ንግግሮችን ከምሁራን ያደመጡ ሲሆን ዝግጅቱ በየወሩ እንደሚካሄድ አዘጋጆቹ ገልጸዋል። አስቴርን አመሰግናለሁኝ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ ነው። አዲስ አበባ ላይ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ የተለያዩ ዝግጅቶቻችንን ታገኛላችሁ። እንዲሁም ሐሳቦቻችሁንም አንሸራሽሩ። እያስተናገድናችሁ ያለነው ሰሎሞን አባተና እኔም ሰሎሞን ክፍሌ ነን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብ እና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። አሁን የሰዓቱን ዋና ዋና የዓለም ዜና ሰሎሞን ያሰማናል። የቬኔዙዌላ ወታደሮች ከዩናይትድ ስቴትስና ሌሎች አገሮች የሚላከውን ሰብአዊ እርዳታ ለማገድ ቁልፍ የድንበር መተላለፊያ በር ዘግተዋል። በትናንትና ዕለትም ቬኔዙዌላን ከኮሎምቢያ በሚያገናኘው ድልድይ መሃል ግዙፍ ብርቱካንማ ቀለም ያለው ነዳጫኝ መርከብና ሁለት ሰማያዊ ኮንቴነሮችን አኑረዋል። የታጠቁ ወታደሮች ደግሞ ድንበሩን ለመሻገር የሚሞክሩትን እንዲመልሱ አካባቢውን ይቃኛሉ። የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ በዛሬው ዕለት የፕሬዝደንቶችን የግብር ክፍያ በተመለከተ ርዕስ ላይ የምስክሮችን ቃል ይሰማል። ሂደቱ በዲሞክራቲክ ፓርቲው የሚመራው የደህንነት ኮሚቴ የፕሬዝደንት ዶናልድ ትራምፕን የግብር ክፍያ መረጃ ለመመርመር የሚያስችለው የመጀመሪያው እርምጃ ይሆናል ተብሏል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ራሱን እስላማዊ መንግሥት ነኝ ብሎ ባወጀው ጽንፈኛው ቡድን ላይ ድል መጎናጸፋቸውን በመጪው ሳምንት በይፋ እንደሚያሳውቁ ተናገሩ። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ጥር 30 2011 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ከትናንት በስቲያ ማክሰኞ ምሽት ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዓመታዊውን የሀገሪቱን ሁኔታ የገለጹበትን ንግግር ለተወካዮች ምክር ቤቱ ጥምር ጉባኤ ማድረጋቸው ይታወሳል። በዚያ ንግግራቸው ወቅት በአዳራሹ ውስጥ በተወካዮች ምክር ቤቱ ውስጥ ተገኝተው የመከታተል ዕድል ካገኙ መካከል አንዲት ኢትዮጵያ አሜሪካዊት ይገኙበታል። አሉላ አነጋግሯቸዋል። ወደ ዝግጅቱ እንለፍ። ቤተልሔም አበራ ግሮነበርግ፣ በድጋሚ እንኳን ወደ ስቱዲያችን ብቅ አልሽ። በጣም አመሰግናለሁ አሉላ፣ ስለ ጋበዝከኝ። የዛሬ ሁለት ዓመት ግድም ወዲህ ወደ ስቱዲያችን በመጣሽ ጊዜ ታሪክን፣ ማህበራዊያን ኗኗርን፣ የኢትዮጵያንም ባህል ይላሉ ታዳጊዎች ቀለል ባለ ሁኔታ የሚያስተዋቡ መጽሐፍ ጽፈሽ በደራሲነት መታወቂያ ነበረ ብቅ ያልሽው። በጊዜው ገና ለሽልማት እየቀረበ የነበረ ወጣት ሴቶችን የሚያስተምር እድል የሚሰጥ ፕሮግራም ጠንስሰሽ፣ እሱ ሌላ እድል የሰጠሽ ይመስላል። በትላንትናው ምሽት በዚህ በዩናይት ስቴትስ የተካሄደውን ፕሬዚዳንቱ ለምክር ቤቶች የሚያሰሙት አመታዊ ንግግር ከተጋበዙ ጥቂቶች ውስጥ አንዷ አሁነች ነው። እስኪ ከትላንቱን ጀምር። ያ እድል እንዴት ተፈጠረ? ምን ይመስልስ ነበረ? ዩ፣ በምኖርበት ስቴት ኖርት ኮራ ይባላል። በሙያዬ የሶፍትዌር ኢንጂኒር ነኝ እና ቴክኖሎጂ ላይ ነው የምንሰራው። ልጆችን፣ ሴት ልጆችን በተለይ ወደዚህ ሙያ ለማምጣት በጣም መፈልግ ነበረ እና ያንን ፍላጎቴን በተለያዩ መልኩ ቮለንቲር በማድረግ በበጎ ፈቃደኝነት ሌሎች ቦታዎች እየረዳሁኝ፣ ነገር ግን በትልቅ ደረጃ ባደገ ደረጃ ብዙ ሴት ልጆችን ለመርዳት ስለፈለግኩኝ ይህንን ድርጅት አቋቋምኩኝና አስፈላጊነቱን የገለጽኩኝ ማህበረሰቡን ከሰበሰብኩኝ በኋላ ድርጅቱን፣ ፕሮግራሙን በማቋቋም ብዙ ሴት ልጆችን በትንሽ ጊዜ ውስጥ በኮምፒውተር ሳይንስ እድል እንዲያገኙ ለመርዳት ሞከርን። በምጻረ ቃሉ ስቴም ይባላል። በዛ እንቅስቃሴያችን የግዛቱን ሴናተር አይን ለመሳብ ቻልንና በተለይም እኔ ስደተኛ ሆኜ እዚህ ሀገር መጥቼ ይህን አይነት ስራ ማቋቋምና ሌሎችን በተሳካ ሁኔታ መርዳት መቻላችን ግርምታ ውስጥ አስገብቷቸው ለዚህ ኦንር ለዚህ ክብር እንድንሳተፍ ጋበዙኝ። ከእያንዳንዱ ስቴት አንዳንድ ሰው ይመርጣሉ በየአመቱ የፕሬዚዳንቱን ንግግር ለመስማት ከዛም ደግሞ ሃምሳውም ግዛት ውስጥ ያሉት ሴናተሮችን ለመተዋወቅና ዲቮትድ ስለሆንበት ትኩረት አርጋችሁ ስለምንሰሩበት ትኩረት አርገን ስለምንሰራ ፕሮግራሙን ለማስተዋወቅ ነውና በጣም ደስ የሚል ጊዜ ነበረ። እነዚህን ህግ አርቃቂዎች እያንዳንዳቸውን ማግኘት መቻልና በጣም የሚያስደስተኝ ነገር ነበረ። በህይወት አንድ ጊዜ የሚከሰት ነገር ነው። አንድ ጊዜ ብቻ ነው የምትጋበዘው። በዛ ተጋባዥ ሆኖ መገኘት ለምንሰራው ስራ ከፍ ያደርጋል። በዓለም አቀፍ እና ለኢትዮጵያችንም ትልቅ ኩራት ነው። በጣም ነው ደስ ያለኝ። በእርግጥም ትልቅ ነገር ነው ይህ ግብዣ። ታዲያ ይበልጡንም ለስራችሁ ክብር መስጠት ነውና፣ ቀደም ብለሽ የገለሽልን በምሕጻረ ቃል በእንግሊዝኛው ስቴም የሚባለው ሳይንስ፣ ቴክኖሎጂ፣ ምህንድስናና የሂሳብ ትምህርቶችን በተሳትፎ ቁጥራቸው ትንሽ የሆነ ይልቁንም ደግሞ ወጣት ሴቶች የሚሳተፉበትን እድል የሚፈጥረው በጎ አድራጎት ድርጅትሽ ቀደም ብለሽ ስደተኛ የሆነሽ ያን መስራትሽ ትልቅ ግምት እንደተሰጠው ገልጸሻል በዚህ በዩናይትድ ስቴትስ ብቻ አልተገደበም በኢትዮጵያ የምትሰሪበት መንገድ ላይም ጥረት እያደረግሽ ነው እስኪ አስረጅን እሺ በደስታ የድርጅታችን ስም ዩኮድ ግርል ይባላል በአማርኛ ሲተረጎም ቀማሪዋ እንስት ማለት ነው ብዙ ጊዜ ቅመራን ቀማሪነትን ከሴቶች እህቶቻችን ጋር አናያይዘውም ሴቶች እህቶቻችን በአይምሮ የጎለበቱ ንቃት ያላቸው ተሰጥኦ ያላቸው ልህቀት ያላቸው እድሉ ቢሰጣቸው በጣም ሊጎለብቱ የሚችሉ መሆናቸውን መረዳት ለህብረተሰቡ ማስረዳት ህብረተሰቡ ያንን ሃሳብ እንዲያቅፈው ማድረግ በጣም አስፈላጊ ነው ይሄ ደግሞ ኢትዮጵያ ኦልረዲ እየገባት ነው። ይህን የምናየው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በጣም ፕሮፌሽናል የሆኑትን ሴቶች ሴቶቻችንን ትልልቅ ቦታ ላይ በማድረጋቸው ወጣቶች ሲያድጉ፣ እኔም ዳኛ መሆን እችላለሁ፣ እኔም የመከላከያ ሚኒስቴር መሆን እችላለሁ፣ ለተለያዩ ሙያዎችን መሆን እችላለሁ ብሎ ማሰቡ በጣም ትልቅ በሪሰርችም ተደግፎ ያለው በምርምርም የተረጋገጠ ነው። ይሄ ኢንስፓሬሽን እኛም የምንሰራው ሶስቱ ቦታዎች ሴት ልጆቻቸው ከውስጣቸው ያለውን መነቃቃት ወደ ውጭ ለማውጣትና በራስ መተማመን በመተማመን እንዲጎለብቱ በዛ ላይ ደግሞ በእውቀት እናስደግፋቸዋለን ከዛ ማንም አይችላቸውም ማለት ነው። በእውቀት ትርም ነው ዩኮድ ጋርል እንግሊዝኛ መጠሪያችሁ ነው። ቀማሪ ዮሐንስ ግሩም ስም ነው የሰጣችሁት። እስኪ ወደ ትላንትናው ምሽት ልመልስሽና ቤተልሔም። የትላንቱ ምሽት ቀደም ብለሽ እንዳስረዳሽኝ ከሀምሳዎቹ ግዛቶች አንዳንድ ሰው ብቻ የሚጋበዝበት የተለየ ትልቅ እድል የመሆኑን ያህል በቦታው መገኘት ምን ስሚፈጠረብሽ? በእርግጥ በፖለቲካው አውድ ያሉ ፖለቲካውን የሚመለከቱ የተወሳሰቡ ነገሮች ይኖራሉ። የተለየ ጊዜ ነው። ነገር ግን ስራችሁ ክብር ተሰጥቶት ከታዋቂ የምክር ቤት የህግ አውጪዎች ጋራ የአገሪቱን ፕሬዚዳንት ንግግር መከታተል ምን ይመስላል እስኪ ስለ ስሜቱ አካፊ ነው በጣም ከመግለጽ ቃላቶች ያንስኛል በአለም ውስጥ አለ የሚባለው ነው አሜሪካን እና ራሱ ህንፃውን መጎብኘት ከነዚህ ሁሉ ህግ አርቃቂዎች አንድ ክፍል ውስጥ መቀመጥና ይህን መስማት በጣም ትልቅ ነገር ነው አንተ እንዳልከው እኔ ቴክኖሎጂስት ነኝ የእኔ አላማ ይህንን ስራዬን ሴቶች ልጆች በትምህርት መጎልበት እንዳለባቸው፣ እድሉም እንዲሰጣቸው፣ እዛ ላይ ነው የምንሰራው እና ያንን ነው የማካፍለው የነበረው እና በዚህም ሀገር በተለያዩ ሀገሮችም በዓለም ላይ ሴቶች ልጆችን ያቀፉ አገሮች ነው የእድገት ትራጀክትሪ የተለየ የእድገት አዝማሚያዊ እርምጃ ያሳዩት። አዎ፣ በጣም ብዙ ማደግ የሚችሉ በፍጥነት ማደግ የሚችሉ አገሮች ሴቶቹን ያቀፉ ናቸው ብሎ ወርልድ ኢኮኖሚክ ፎረም በ2016 በአውሮፓን አቆጣጠር ሪፖርት ላይ ነው ያቀረቡት እና በዛ ሪፖርት ላይ ደግሞ ዊ አር ኢን ዘ ፎርስ ኢንዱስትሪያል ሪቮሉሽን ማለት አራተኛው አብዮት የቴክኖሎጂ ነው። የምናባዊንና የሳይበር ኤንድ ፊዚካል ወርልድ በሀሳብ ያለውንና እንዲሁ ደግሞ የሚጨበጠውን አለም ሁለቱን ያቆራኘ ነው ነው የምትይው? አዎ እና በፍጥነት እያደገ ነው እና ወጣቶች ላይ መሰራት አለበት እና በስታቲስቲክስም እንደወጣው አፍሪካ ውስጥ ነው በጣም ትልቅ ወጣት ያለው ኢትዮጵያ ራሱ ትልቅ ፖፑሌሽን ያላት ወጣት ነው እና የዛም ወጣት ላይ ወንዶችም በተለይ ደግሞ ሴቶችን ጨምረን ብንጓዝ በጣም ትልቅ ቦታ ላይ እንደርሳለን ቅድም ጠይቀኸኝ ነበረ በኢትዮጵያ ላይ ምን ታደርጋላችሁ ብዙ አላማዎችና እቅዶችን አድርገናል። ከአንድ አመት በፊት ወደ ኢትዮጵያ ሄጄ አንድ ሰላሳ የሃይ ስኩል ከፍተኛ ደረጃ ትምህርት ቤቶች ተማሪዎችን በዌብ ዲቨሎፕመንት ፕሮግራም አድርገን ሌሎችንም እዛ ሀገር ያሉትን ቴክኖሎጂ ካምፓኒዎችን በማድረግ አስተምረናቸዋል። እናስ ያየሁት ምንድን ነው በጣም ለትምህርት የተራቡ እንደሆኑ፣ እውቀታቸው አስተሳሰባቸው ከአሰብኩት በላይ ልቆ እንደሆነ እና ተስፋ ሰጥቶኛል። እና ትን ያንን ሬሌቫንት የሆነውን ትምህርት ቢያገኙ፣ በጣም ትልቅ ደረጃ በኮምፒውተር ሳይንስ ነው ላይ ፎከስ የምናደርገው እኛ ቢያገኙ በጣም የትናየት መድረስ እንደሚችሉ ነው የተረዳሁት። ስለዚህም አሁን አሜሪካን ውስጥ ያለ ተስፋ ድርጅት ይባላል። በጎ አድራጎት ቲች ኤንድ ሰርቭ ፎር አፍሪካ ከነሱ ጋር በመተባበር በነሐሴ ወር ወደ ኢትዮጵያ ሄደን ዩ ኮድ ግርልን ተስፋ ተባብረን መቶ የሚሆን ወጣት ተማሪዎችን በድሮን ኮዲንግ እናስተምራቸዋለን እና የጉባኤው ስም ኢንተርናሽናል ኮንፈረንስ ኦን ኢንተርዲስፕሊናሪ ሪሰርች ስተዲስ ይባላል። ብዙ የጥናት ዘርፎችን ያካተተ ነው። ቴክኖሎጂ አንደኛው ሆኖ እና እዛ ላይ እኛ ልጆችን ትሬን እናደርግና ያን ስራቸውን ድሮንን የማብረር ችሎታ በኮድ ነው የሚያበሩት እና ኮድ አድርገው አብረረው ትርኢት ያሳያሉ እና የተከበራችሁ አድማጮች እንግዳችንን ቤተለይ ማበራ ግሮነበርግንና ሉላን እናመሰግናለን። የተፈጥሮ አካባቢ ሳይንስና ሕይወት ቀጣዩ ቅንብር ነው። አዘጋጅና አቅራቢ ሰሎሞን አባተ ክቡራትና ክቡራን አድማጮች ወጣት ቤተልሔም በጀመረችው የሳይንስና ሕይወት ምላሿ ወደሚቀጥለው ዝግጅታችን እንሸጋገራለን። ቤተልሔም እንደዚሁ ከሳይንስና ሕይወት ማብራሪያዎቿ ጋር በሌላ ዝግጅት እንመለሳለን። በዛሬው ዝግጅታችን የኢትዮጵያና ዓለም አቀፍ የተፈጥሮ አካባቢ ክስተትና ሁኔታዎችን አካተናል። ኦሮሚያ ውስጥ በምስራቅ ጉጂ ዞን ግርጃ ወረዳ ኦላቲ በሚባል ተራራ ላይ የተነሳ ሰደድ እሳት በአካባቢው ደን ላይ ጉዳት ማድረሱንና እስካሁንም አለመቆሙን ነዋሪዎች ተናግረዋል። የአካባቢው የመንግሥት ባለሥልጣናት ግን እሳቱን ለማጥፋት እየጣሩ መሆናቸውን ገልጸዋል። ዳዊት ገልሞ ተጨማሪ አለው። ካለፈው ማክሰኞው ከእሳት ጀምሮ ነው በምስራቅ ጉጂ ዞን ግርጃ ወረዳ አረንፋ ማዴቢሳ ቀበሌ ማህበር ውስጥ በሚገኘው ኦላቲ በሚባል ተራራ ላይ የሰደድ እሳት የተነሳው። በአካባቢው ደላይ ጉዳት ያደረሰው እሳት እስካሁንም በቁጥጥር ስር አለማዋሉን ነዋሪዎች ለአሜሪካ ድምፅ ገልጸዋል። እሳቱን ምን እንዳስነሳው አይታወቅም። ከትናንት በስቲያ ማክሰኞ ከሰዓት በኋላ ስምንት ሰዓት ነው መቃጠል የጀመረው። ትናንት ደግሞ የአካባቢው ህብረተሰብ ወጥቶ በከፊል ቢያጠፋውም ሙሉ በሙሉ ግን አልጠፋም። በምስራቃዊ ተራራው በተራራው በስተ ምስራቅ የሚነፍስ ነፋስ ስላለ ማጥፋት አስቸጋሪ ሆኗል ያነጋገርኳቸው የአካባቢው ነዋሪ ሰው እሳቱን በሙሉ ለመቆጣጠር ያካተው መልካ ምድሩ አስቸጋሪ በመሆኑም እንደሆነ ገልጸውልኛል ሱነ መማ ቦታው በደን የተሸፈነ ነው። ወደ ተራራውም በቀጥታ መውጣት አይቻልም። ስለዚህ ቃጠሎ ያደረሰውን ጉዳት በትክክል ማዋወቅ እንኳ አይቻልም። ግን ከሩቅ ሲታይ ከሄክታር በላይ የነደደ ይመስላል። እሳቱ የተነሳበትን ምክንያት ያውቁ እንደሆነ በምስራቅ ጉጂ ዞን የግርጃ ወረዳ የኦሮሞ ዴሞክራሲያዊ ፓርቲ ቢሮ ኃላፊ የሆኑትን አቶ ነጌሳ ጉራቻን ጠይቄ ነበር። እሳቱ ጉዳት እያደረሰ ያለው በአረምፈማ ደብሳ ኦላቲ ተራራ ላይ ነው። እኛም ከትናንት በስቲያ ማክሰኞ ከሰዓት ነበር ያየ ነው። መንስኤውን እስካሁን አናውቅም። ዛፎች አሁንም እየተቃጠሉ ነው። እሳቱን ለማጥፋት የአካባቢው ነዋሪዎችም የሥራ ኃላፊዎችም ተሳትፈዋል። የደረሰውን ጥፋት ልክ ለማወቅ አሁን አስቸጋሪ መሆኑን አቶ ነጌሳ ገልጸውልኛል። ለምን ማጥፋት እንዳልተቻለም ጠይቄያቸው ነበር። እሳቱ ካልቆመ ተመልሰን በዘመቻ እናጠፈዋለን። ከአቅማችን በላይ ከሆነ ደግሞ ለኦሮሚያ ደንና ዱር አራዊት ጥበቃ ኤጀንሲ ጉጂና ቦረና አካባቢ ቅርንጫፍ አሳውቀን ለመቆጣጠር የምንችል ይመስለኛል። በአደጋው ከደንና ዱር አራዊት በስተቀር በሰውና በንብረት ላይ የደረሰ ጉዳት እንደሌለ አቶ ነጌሳ ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። አመሰግናለሁ ገልሞ ለዘገባው። እያሻቀበ የመጣው የዓለም የሙቀት መጠን፣ የዝናቡ ጊዜና መጠን መዋዠቅ፣ እየተስፋፉ የመጡ በሽታዎች ለቡና ተክል የመቅሰፍት ያህል አጥፊ እየሆኑ ነው። ተለዋዋጩን የአየር ንብረት መቋቋም እንዲችሉ ተደርገው በሳይንቲስቶች ምህንድስና የተዘጋጁ ዝርያዎች ሳይቀሩ የስጋቱ ተጋላጮች መሆናቸውን በቅርቡ የወጣ የምርምርና ጥናት ሪፖርት አሳይቷል። በመላ የሐሩር አውራጃ አፍሪካና እስያ ውስጥ የሚበቅሉ ወደ 124 የቡና ዝርያዎች እንዳሉ የጠቆመው ይህ የእንግሊዝ የኪው ሮያል ቦታኒክ ጋርደን ተመራማሪዎች ሪፖርት ከዚህ የቡና ቤተሰብ ስድሳ ከመቶ ያህሉ እስከ ወዲያኛው ይጠፋል ሲል አስጠንቅቋል። ኤረን ዴቪስ አንዱ ናቸው። ለቡና ዝርያዎች በዓለም ዙሪያ ያለው ዋነኛው አደጋ የጫካዎች መጥፋት ነው። ከቡና ዘር አብዛኛው የሚበቅለውና ምርታማ የሚሆነው ደግሞ ጫካዎች ውስጥ ነው። የጫካዎቹ ዝርያዎች ከሌላ ቦታ ፈልሰው ወይም በሰው ምህንድስና ተሰርተው ከሚበቅሉት የቡና ዝርያዎች የተሻለ የመቋቋምና በሽታን የመቻል ተፈጥሮ አላቸው። ድርቅና የአየር ግለትንም የማሸነፍ አቅም አላቸው። ምድሪቱ እየጋለች በመጣችበት ጊዜ ደግሞ የእነዚህ የብቃት ተሰጥዎች ጥቅምና አስፈላጊነት በከፍተኛ ሁኔታ እየጨመረ ነው ሲሉ ኤረን ዴቪስ ለባልደረባዬ ስቲቭ ባራጎና ነግረውታል። እኛ የምናበቅላቸው ዝርያዎች የሚኖሩት በጣም ጠባብ በሆነ የአየር ንብረት ማዕቀፍ ውስጥ ነው። ይህ ማለት የአየሩ ንብረት ሲቀየር፣ ሙቀቱ ሲጨምርና ዝናብ ሲመናመን፣ ለቡና ተክል ተስማሚ የሆነው አካባቢም እየጠፋ ይሄዳል ማለት ነው። ይህ ሁኔታ ደግሞ ቡና አብቃይ ሀገሮችን የበዛ ፈተና ውስጥ ይከታቸዋል። አንድ መቶ ሚሊዮን ለሚሆኑ አነስተኛ ገበሬዎችና ለቤተሰቦቻቸው ቡና በዓለም ዙሪያ የኑሯቸው መሠረትና የገበያቸውም ዋና ምንጭ መሆኑን ልብ ይሏል። የተፈጥሮዎቹና የትንበቀል የሆኑት ተክሎች ዘረመልና ዝርያዎች የጠፉበትን ጊዜ ማየት አንፈልግም። እንግዲህ አሁን የምናባክነው ጊዜ የለንም እያሉ ነው ዴቪስና ባልደረቦቻቸው። አዲሱ ጥናታቸው አስደንጋጭ ውጤትና መርዶ አድርሷቸዋል። ከዓለም የዘር ባንኮች ግማሽ የሚሆኑት የቡና ዝርያዎች ከጠፉ ለካስ ሰነባብቷል። የዋይት ሃውስ ቢሮአችን ቢሮችን ኃላፊ ስቲቭ ሄርማን ባለፉ ጥቂት ሰሞናት የታዘበውን እሰጥ አገባ ጫር ጫር አድርጎ ነበር። በአንድ ወገን ፕሬዚደንት ዶናልድ ትራምፕ፣ በሌላ ወገን የተፈጥሮ አካባቢ ተመራማሪዎች። ነገሩ እንዲህ ነው። የዩናይትድ ስቴትስ ብዙ አካባቢዎች፣ በተለይ መካከለኛ ምዕራቡ ግዛት እጅግ በከበደ የአርክቲክ ንፋስ አመጣሽ ቅዝቃዜና ቆፈን ይዋጣል። አንዳንዶች ስፍራዎች ታዲያ የቅዝቃዜው መጠን ከዜሮ በታች እስከ አርባ ዲግሪ ሴልሽየስ እና ከዚያም በታች በሆነ የከበደ ብርድ ይመታሉ። ይህ ከሆነ ያለፉት ጥቂት በጣት የሚቆጠሩ ቀናት ቢሆኑ ነው። ይህ የአየር ንብረት ለውጥና የምድራችን አጠቃላይ ግለት የሚባል ወሬ እምብዛም የማይጥማቸው ትራምፕ ከቆፈኑ ሌሊቶች በአንዱ ብድግ አሉና እንዲህ ነፍስ ሊያጠፋ እያስፈራራን ያለ ቅዝቃዜ ሲውጠን፣ ያ የዓለም ግለት የሚባል ነገር የተገባ አይነት መልእክት ያለው ትዊት ይለቃሉ። ወዲያው ታዲያ በራሳቸው አስተዳደር ስር ያለው የመንግስቱ ሳይንሳዊ ተቋም ብሔራዊው የውቅያኖስና የከባቢ አየር አስተዳደር ኖዋ ነው የሚባለው በምህፃር እ እ የለም የለም ሲል መልስ ሰጠ። የክረምት ማዕበሎች ሉል አቀፍ የተፈጥሮ አካባቢ ሙቀት ከፍ እያለ አይደለም ለማለት ድፍረት አይሰጡም፣ መልሱ ነው የኖዋ ለነገሩ ዛሬ የአየር ንብረት ለውጥ ዓለምን እየዋጣት ስለ መሆኑ የሚጠራጠር ሳይንቲስት ቁጥር እፍኝ ሞላ ይሆን? ፕሬዚደንቱ ከዚያ ወዲህ ወደ ተፈጥሮ አካባቢ ጥበቃ አጀንዳ ለጊዜው አልተመለሱም። ከትናንት በስቲያ በሰጡት የሀገራቸው ሁኔታ ንግግር ውስጥ ዩናይትድ ስቴትስ በከርሰ ምድር ዘይትና ሌሎችም የአካባቢ ጥበቃ ተሟጋቾች አጥብቀው በሚጠሏቸው የኢነርጂ ምርቶች ምርት በዓለም ከስድሳ በላይ በሆኑ ዓመታት ጊዜ ውስጥ መሪ መሆኗን ከኩራት ጋር ከመናገራቸው በስተቀር ለዓለም ብግለት ግዙፉን ድርሻ ከሚያዋጡት ሁለት ቀዳሚ ሀገሮች አንዷ አሜሪካ ነች። ሌላዋም በምጣኔ ሀብቷ ግዝፈት አሜሪካን ተከትላ የተሰለፈችው ቻይና ነች። ዩናይትድ ስቴትስ ደግሞ የዓለምን የተፈጥሮ አካባቢ በመጪዎቹ ጥቂት አስርት ዓመታት ውስጥ ለማረጋጋትና በምዕተ ዓመቱ መጨረሻ አካባቢም ከክፉ ውርጅብኝ ለመጠበቅ ያስችላሉ የተባሉ የጋራና የተናጠል እርምጃዎችን ካካተተው የፓሪስ ዓለም አቀፍ የአየር ንብረት ስምምነት ባለፈው ዓመት ራሷን አግልላለች። በተመዘገበ የዓለም ሙቀት ታሪክ ውስጥ ያለፈው የአውሮፓ 2018 ዓመተ ምህረት በግለቱ መጠን አራተኛው ሆኖ መስፈሩን የዓለም ሚቴዎሮሎጂ ድርጅት አስታውቋል። የድርጅቱ ጠቅላይ ጽሕፈት ቤት ከሚገኝባት ጄኔቫ ሪፖርተራችን ሊሳ ሽላይን ባጠናቀረችው ዘገባ የተራዘመ የአየር ንብረት ለውጥ አሁን እየታየ ስለመሆኑ ዓመቱ መመስከሩን የድርጅቱን መግለጫ ጠቅሳ ዘግባለች። በምድሪቱ የተፈጥሮ አካባቢ ታሪክ እጅግ የጋለው ዓመት 2016 እንደነበርና የዓለም የሙቀት መጠን ከኢንዱስትሪ አብዮት ቀደም ሲል ከነበረበት በአንድ ነጥብ ሁለት ዲግሪ ሴልሽስ መጨመሩን የሚቴዎሮሎጂ ድርጅቱ አስታውቋል። ምንም እንኳ ያ መጠን ባለፈው ዓመት ወደ አንድ ዲግሪ ሴልሽስ ዝቅ ቢልም ከተናጠል ዓመቶች ይልቅ አጠቃላዩ የጭማሪ አዝማሚያ ይበልጥ አስጊና ሊታይም የሚገባው መሆኑን የአየር ንብረትና ጠባይ ተመራማሪዎችና ባለሙያዎች ያሳስባሉ። ለአየር ንብረት ለውጡ እጅግ የከረሩ የአየር ሁኔታዎች በድርቀቱም ይሁን በእርጥበቱ አቅጣጫ የየራሳቸውን ድርሻ ከሚያዋጡ ጉዳዮችና ክስተቶች መካከል የሚጠቀሱ መሆናቸውን የሚቴዎሮሎጂ ድርጅቱ ቃል አቀባይ ክሌር ንሊስ ተናግረዋል። Obviously, as we in 2019, we are seeing more in ወደ ነው 2019 ዓ ም እየዘለቅን በገባን መጠን የተባባሱ የአየር ሁኔታ ክስተቶችን መጋፈጣችን አይቀርም። በተለያዩ የዓለም አካባቢዎች ከሚፈጠሩት ከባድ ሁኔታዎች መካከል በሰሜን አሜሪካ የአየሩ እጅግ መቀዝቀዝ፣ በአውስትራሊያ ደግሞ ጣሪያ የዘለለ የሙቀት መጠንና ሰደድ እሳት፣ የአየር መጋልና ዶፍ ዝናቦች በደቡብ አሜሪካ ይገኙበታል። ምንም እንኳ የአየር ሁኔታውን የሚያሳየው እያንዳንዱ የሙቀት መጠን መዋዠቅ ማለት የአየር ንብረት ለውጥ ነው ማለት ባይቻልም የተባባሰ ሙቀት ግን ከአየር ንብረት ለውጥ መገለጃዎች ከትኩሳቱ ከትክትኩና ከራስ ምታቱ አንዱ ነው። ኒሊስ ክቡራትና ክቡራን አድማጮቻችን ዝግጅታችን ወደ መጠናቀቁ ነው። አጠራጠር ያሉ መረጃዎችን እንስጣችሁ። በቅድሚያ ዛሬ አንድ የዩናይትድ ስቴትስ ዶላር 28 ብር ከ23 ሳንቲም መመንዘሩን የኢትዮጵያ ብሔራዊ ባንክ አስታውቋል። የመሸጫው ዋጋ 28 ብር ከ79 ሳንቲም ነው። Does you the Ethiopia Meteorology Agency about autumn by የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ መሠረት ነገ አዲስ አበባ በአመዛኙ ፀሐያማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 10 ዲግሪ ሴልሽየስ ይሆናል። ክቡራትና ክቡራን አድማጮች ስናስተናግዳችሁ ያመሸነው ሰሎሞን አባትና ሰለሞን ክፍሌ ነን በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦቻችን ስም አብራችሁን ስለ ቆያችሁ እያመሰገንን በዚሁ እንሰናበታለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል የፕሮዲውሰሩን ግብዣ እንደ ገበቴ ውሃ አይን ይዋለላል። በሂሩት በቀለ ጋብዘናችሁ እንሰናበታለን። ጤና ይስጥልን በልናሽ